مهبره سبب لا مهبره سبب አቶ አሰፋ በቀለ ለአምስተኛ ጊዜ የኮሮና ቫይረስ ምርመራ አድርገዋል። አምስት ጊዜ ያህል ምርመራ ያደረጉት ለምንድን ነው? ይህ ህመም ከየት እንደመጣ እንዴት እንደመጣ መድኃኒቱ እንደሆነ ማንም የሚያውቅ የለም። እኔ እንደውም የጌቶች ጌታ አይጌ ነው የጠራው ያልኩት የጌቶች ጌታ ነው እና ይህን ህመም አንድ ኢንፎርሜሽኑ ካገኘን ሁላችንም በተቻለ መጠን

አየር በትንሽ ሲለወጥ ያስነስተኛል፣ አጭ ይዘንባል። እነዚህ እነዚህ ነገሮች ስለሚያጠፉ በተሰማኝ ቁጥር ሄጀ ይመረመራል፣ በተሰማኝ ቁጥር ሄጀ ይመረመራል። ኢንፎርሜሽኑም እንደዛ ያል ከመንግስት የሚመጣ መምሪያ ምነሱ ምንድን ነው ምለው፣ ትንሽም ቢሆን አንድ ህመም ነገር ሲሰማችሁ ሄዳችሁ ተመርመሩ ይላል። ያንን መጠጠቀም ነው፣ የራሴንም ሁኔታ ዘማወቅ ነው። ሌላው ደግሞ ቤት ውስጥ ያሉ ፋሴ ሰዎችን ደግሞ ይጣልጃለች፣ ደታመት ሲሆን አስተማወቅ እነዚህ እነዚህ ሰዎች ልጆች፣ ቤተሰብ የጠቅላላ አሁን ያው ይህንን ፈር መከተል አለበት። እንደ ባለቤቴም ልጆቼም፣ የልጅ ልጆቼም ሁሉ በዚህ አምስት ጊዜ ባይሆንም አንድ ሶስት ጊዜ ሁለት ጊዜ ተመረመሩ ሰዎች አሉ። ሌላው የምሰራበት መስሪያ ቤቴ በጣም ኤሪያ የሚመጣ ኢንፎርሜሽን እኛ ጋር እዛ ይደርሳል። ሁላችንም አለርት እንደመጣ እና በዛ ምክንያት እንግዲህ አሁን ወደ ብዙ ጊዜ ደርሻለሁ። አሁኑ የሚያቆም አይለት ምክንያቱም አልከፍልም ይ ጊዜ የማይፈጅም ምን አልባት ጊዜ ይፈጃል የሚባለው ውጤቱ እስኪመጣ ድረስ ነው። እስከ ሰባ ሁለት ሰዓት ድረስ ከቤተ ስራ ራሱን እየተጠቀመ ብለዋል። እነሱ ግን አንዳንድ ጊዜ በአርባ በሀያ አራት ሰዓት ውስጥ አንዳንድ ጊዜ በአርባ ሁለት ደቂቃ ውስጥ

ደብቀ ልትወጣ የምትችል ነገር አለ። አይደበቁም። ጊዜያቸውን ጠብቆ መውጣታቸው አይቀርም። ግን ብዙ ጊዜ ስር ሰዶ በጣም ሐኪም ሊደርስበት የማይችልበት ቦታ ሰዓት ትሯሯጣለህ ትጨነቃለህ። ስላለ ያ ከሚሆን ግን በጊዜ በጊዜ በየስድስት ወሩ ብቻ በየስድስት ወሩ ብቻ ሐኪም ጋር መነጋገር፣ የደም ምርመራ ማድረግ፣ ሌሎችም እንደዚህ አሁን ለምሳሌ የኮሎኖስኮፒ የአንጀት ምርመራ ማድረግ። ይህ ማንንም አይጎዳም። ሀገሪቷ አውስትራሊያ በጣም ጥሩ ሀገር ናት። ሜዲኬ ስናለን ራሳችን ካልሰነትን እና ወይም ደግሞ ወደኋላ በባህላችን ምክንያት ወደኋላ ካልጎተትን የሚያግደን ነገር ያለ እንግዲህ አምስት ጊዜ በረመር ያደረገኝ አንደኛው ሳይነስ ስላለብኝ በጣም ጠንክር ያለ ሳይነስ ስላለብኝ ትንሽ ሰዓት ውስጥ ነው ጊዜው ሲለወጥ ያመኛል። በዛ በዛ ምክንያት ተመረምር። ሁለተኛ የቤተሰብ ነው ሳልጅ እንዳለች ነው ሶስተኛ ደግሞ በመሳሪ ቴን ራሱ በየጊዜው መመርመር እንዳለብን በየቀኑ ይነግሩናል። ከጤና አካባቢ ደግሞ የሚመጣውን ኢንፎርሜሽን በቀላሉ ያገኛለው። ጋደን ነው የምንሰራው፣ የስራ ባልደረቦች ነን ከነሱ ጋር እና በዛ በዛ አባሁን እኔም ደግሞ በተፈጥሮ ዝም ብዬ ጊዜ የሚሰጠው ሰው አደለው። ለማንኛውም ነገር አሁን ከተጀመረ አሁን ማለቅ አለበት። የምሰስለውም ይሄው ነው እንግዲህ ኮሮና ቫይረስ በመላው ዓለም ተስፋፍቷል። እዚህ አውስትራሊያ ውስጥ ተስፋፍቶ በነበረበት ወቅት በርሶ የኒው ሳውዝ ዌልስ ሲድኒ ነዋሪ ኖት እና አሁን እንኳን የጣሉት ገደቦች እናንተ ጋር ላልተዋል። ያንን ገደቦቹ ተጥለው የነበሩበትን ጊዜ በምን መልክ ነበረ ያሳለፉት? አሁንስ ምን አይነት ጥንቃቄዎችን እያደረጉ ነው የሚገኙት ከነ ቤተሰቡ? ማብራሪያዎች፣ መረጃዎች ብዙዎች ናቸው። አሁን እጃቸውን በየጊዜው ታጠቡ ይባላል፣ ሳኒታይዘር በየጊዜው ተጠቀሙ ይባላል፣ ማስክ አድርጉ ይባላል። ያንን በስነ ስርዓቱ አደርጋሉ። አሁን ማስክ ከኪሴ ጠብቆ፣ ከሻንጣ ውስጥ ጠብቆ አይ ብዙ ጊዜ ፓብሊክ ትራንስፖርቴሽን አልወስድም፣ ግን ሾፒንግ ሴንተር ሲሄድ ናምስድም ያንን ማስክ ካላደርገ ባሉ ሊኖቡት አላደርግም፣ ግን ወጣ ስል እሱን ማስክ አድርጌ ነው ሚሄድ። ሞጣ እንደገና ደግሞ እንደውም ይግረ ቴርሞሜትሩ እንኳን ኪሴ ውስጥ ይዤ ነው ሚሄደው።

ህብስቱን ተረጋሪቄ ነው አልኳል እና እንዳልኩ ነው። ኬት እንደሚይዝህ ኬት እንደሚመጣብህ አታውቅም። ስለዚህ እንደዚህ አሁን ማስክ አለ፣ ሳኒታይዘር አለ፣ ይህን ብታጠብ የሚባለው ነገር አለ፣ ከሰው ምይ ሶሻል ዲስተንሲንግ የሚባል ነገር አለ። እነ አራት ነው አምስት የሚሆኑ ነገሮች ናቸው። እነሱን ማክበር የሚያግት አይነት ነው።

አውስትራሊያዊ በየእለቱ ምን እ ምንድነው የሚያደርገ ምንድነው የሚከተለው ሮ ኮሮናን በተመለከተ ሌሎችንም በሽተኛ በሽታ በተመለከተ ምን ምን እየሰሩ ነው? ኢንፎርሜሽን ምን አለ? መንግስት ምን ይሰጣል? ከዛ ራሴ ምን መጨመር አለብኝ ይባላል። ለራሴ ለቤተሰቤ፣ ለጓደኞቼ፣ ለአካባቢ እነዚህን ሁሉ ማሰብ ያስፈልገናል። በአንድ በኩል ብቻ ተወስነ ኢትዮጵያ ውስጥ ችግር አለ፣ ያንን ችግር ብቻ ሁላችንም እሱን ብቻ የምንፈታ እየመሰለ ነው? ራሳችን የረሳን ሰዎች አሉ ወይ? መንገድ ሰው ራሱን መርሳት የለበትም። እኔ ልጆች መንገድ ሲሄዱ፣ ሴቶች ናቸው መንገድ ሲሄዱ ዶንት ፎርጌት ዩሰር ብሎ ምላቸው ዶንት ፎርጌት ዩሰር። ሰው ራሱን ከረሳ እንዴት አድርጎ ነው የሚያስታውሰው? እና ሰው ራሱን መርሳት የለበትም። ይሄ የኮሮና ህመም በጣም በጣም በሌ መድኃኒት ያልተገኘለት ነው። አሁን በቅርብ ጊዜ ሁለት ከሶስት ቀን አንድ የሆነ ነገር ተገኝቷል ተብሎ ይወራል። እሱም ምን ያህል እርግጠኛ እንደሆነ አላውቅም፣ ግን ይሄ ፕሪቨንትቲቭ የሚባል ነገር አለ። እዛ ላይ ነው መገፍታት ያለብን ለማንኛውም ህመም። ኮሮና የመጀመሪያው ሊሆን ይገባል። ምክንያቱም መድኃኒት የለውም፣ መዳን አይቻልም። እና ይህንን ይመክራለሁ። እንወያይ። ደግሞ ሌላ ምንድን ነው መሰለህ ኢንፎርሜሽን እንለዋበት እኔም አውቀ ወንድ ወንድ ለወገኖቼ ላካፍሉ፣ ወገኖች የሚያውቁትን ለእኔ ያካፍሉ። ከአፍሳሊያውያንም ደግሞ ሄደን እንቅርብና እንስማ። ከነሱ ሐኪም ቤት ሐኪሞች ብዙ አሉ። ኢንፎርሜሽን ማአት ነው ያለው። አንድም ኢንፎርሜሽን ሳያገኙ አምስት ዓመት በአስር ዓመት የሚኖሩ ኢትዮጵያውያን አሉ፣ እናውቃለን። ይሄ የሚያዋጣ አደለም። ኢትዮጵያ ውስጥ ሊሆን ይችላል። ኢትዮጵያም አሁን በዚህ አሁን ባለው መንግስት ብዙ አይነት ኢንፎርሜሽን ይፈተናል። ሰው ቀስ እያለ ቀስ እያለ እየገባው ነው። እዚህ ግን ከዛ የባሰ የምኖሩ ሰዎችም እንዳሉ ነው የሚታወቅ። እና ከዚህ ከዚህ ወጣ ብለን ቅድም እንዳልኩት ነው ረሃብ፣ ውሃ ጥማት፣ ህመምና ሞት ተደብቆ የምኖር ነገር አለመሆኑ ሰው መረዳት እና ታይታመሙ መመርመር ያስፈልግ እና ይህን ነው ምክር። መልካም አቶ አሰፋ በቀለ ስለ ቃለ ምልልሱ እናመሰግናለን። ፕሮግራም ጊዜ ከእኛው ጋር ነው። ማንኛውም እግዚአብሔር ያበርታን። አመሰግናለሁ። ከማህበረሰብ ለማህበረሰብ ማህበረሰብ